ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። በዛሬ ምሽት ቆይታችን በአንዴ ያልመጣ ችግር እንደሆነው በአንዴ መጠየቅ ስለማይቻል ሀሳባቸውን እንዲቀይሩ አስተሳሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደግ እንችላለን። ወጣቶችን በአነቃቂ ንግግር የምታግዘው የህይወት ክህሎት ስልጠናዎችን የምትሰጠው ሀና ኃይሉና የምሽት እንግዳችንና ትቆየት ብለን ሀሳቦቿን እንሰማለን። አሁን ላይ መረጃ የሚያሳየው ህይወታቸው ያለፈ ያለው ሰዎች ሌሎች ተጓዳኝ በሽታ የሌለባቸው በዕድሜም ያልገፉ ጥምር በዚህ በሽታ የማህበራዊ ትስስሮችና መስተጋብሮችን አለመገደብ የኮሮና ቫይረስ ወረርሽኝን በፍጥነት እያስፋፋ ነው ሲል የኢትዮጵያ ጤና ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ ዶክተር ተገኔ ረጋሳ ነው ቀድመን የሰማናቸው። ሙሉ ዘገባው በምሽቱ ይደመጣል። ተጨማሪ ዘገባዎችም ተካተዋል። የምሽቱ መሰናዶ መሪ ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሮ አብሮን ያመሻል። ስመኝ ሸቁ የደግሞ አስከትላ አለምን ውሎና ዳር ታስቃኝናለች። አመሰግናለሁ፣ ሀብታሙ። ናይጄሪያ በአምስት ወራት ውስጥ ለመጀመሪያ ጊዜ ከመጪው ቅዳሜ አንስቶ ከሀገሪቱና ወደ ሀገሪቱ የሚደረገውን ዓለም አቀፍ የአውሮፕላን በረራ እንደምትቀጥል አስታውቃለች። ናይጄሪያ የኮሮና ቫይረስን መዛመት ለመገደብ ሲባል የወጣውን መመሪያ መሰረት በማድረግ እንደ ኢዞፓ አቆጣጠር ከመጋቢት 23 ቀን አንስቶ መላ የአውሮፕላን ጉዞን አቁማ ቆይታለች። የናይጄሪያ መንግስት በገለጸው መሰረት የመጀመሪያዎቹ ወደ ሀገሪቱ የሚገቡ አውሮፕላኖች በፌዴራሏ መዲና አቡጃና በንግድ መዲናዋ ሌጎስ ይገባሉ። የሚነሱት ከየት እንደሆነ ግን ገና አልተገለጸም። መንገደኞች ለበረራ ከመነሳታቸው በፊት የቫይረሱ ምርመራ እንዲያደርጉ፣ ናይጄሪያ ከገቡ በኋላ ደግሞ በራሳቸው ወጪ ራሳቸውን አግለው እንዲቆዩና እንዲመረመሩ ሀገሪቱ ጠይቃለች። የዩናይትድ ስቴትስ የስራ ሚኒስቴር ዛሬ በገለጸው መሰረት ባለፈው ሳምንት አንድ ሚሊየን የሚሆኑ ሰዎች የስራ አጥነት ድጎማ ለማግኘት ማመልከቻ አስገብተዋል። ይህም የአሜሪካ አሰሪዎች በኮሮና ቫይረስ ወረርሽኝ ምክንያት ሰራተኞችን ማስወጣት እንደቀጠሉ ያመለክታል ተብሏል። ከቅርብ ሳምንታት ወዲህ በየሳምንቱ የስራ አጥነት ማመልከቻ የሚያስገቡ ሰዎች ብዛት አንድ ሚሊየን ገደማ ይሆናል። የቫይረሱ ወረርሽኝ የሀገሪቱን ኢኮኖሚ ከማዳከሙ በፊት ከነበረው በ200 ሺህ ከሚገመት የስራ አጥነት ቁጥር ጋር ሲነጻጸር እጅግ የበዛ እንደሆነም ተዘግቧል። ዩናይትድ ስቴትስ ውስጥ ተቃውሞዎች በሚካሄዱበት በአሁኑ ወቅት የሀገሪቱ ምክትል ፕሬዝዳንት ማይክ ፔንስ ትላንት ማታ በሪፐብሊካዊ ፓርቲ ጉባኤ ላይ ባደረጉት ንግግር በባይደን አስተዳደር ስር የአሜሪካ ደህንነት አይጠበቅም ብለዋል። ለፕሬዝዳንትነት እየተወዳደሩ ያሉት ዲሞክራቱ ጆ ባይደን ለፖሊስ ኃይል የሚመደበው በጀት እንዲቀንስ ከሚፈልጉ ሰዎች ጋር ተባባሪ ናቸው ሲሉ ነቅፈዋል። ፔንስ በሶስተኛው ቀን የሪፐብሊካውያን ፓርቲ ጉባኤ ባደረጉት ንግግር ጆ ባይደን አሜሪካ ዘረኛ ሀገር ናት ይላሉ። የአሜሪካ ሕግ አስከባሪዎች ሳያውቁት በውህዳን ማህበረሰቦች ላይ የአድሎ ስሜት አላቸው ብለዋል። ለህግ አስከባሪዎች የሚመደበው ገንዘብ እንዲቀንስ ሲደግፉ እንደሆነ ሲጠየቁ ደግሞ በሚገባ እንደሚደግፉ ገልጸዋል ሲሉ ጆ ባይደንን ነቅፈዋል። ሀቁ ምንድን ነው? በባይደን ስር በምትተዳደር አሜሪካ ደህንነታቸው አይጠበቅም በማለትም ፔንስ አስጠንቅቀዋል። የጥቁሮች ህይወትም ዋጋ አለው በሚል መሪ ቃል የሚንቀሳቀሱትና ሌሎች ነጻ ወይም ሊብራል አክቲቪስቶች ለፖሊስ ኃይል የሚመደበው በጀት እንዲቀነስ የሚያቀርቡትን ጥሪ ባይደን ይደግፋሉ በማለት ፕሬዚዳንት ትራምፕ እና ደጋፊዎቻቸው ባይደንን ሲነቅፉ ቆይተዋል። ባይደን በበኩላቸው የፖሊስ ኃይል በጀት እንዲቀነስ አልፈልግም። የፖሊስ ኃይል ከማህበረሰቡ ጋር በበለጠ ተቀራርቦ ለመስራት የሚያስችለው ተጨማሪ በጀት እንዲሰጠው ነው የምፈልገው በማለት አስተባብለዋል። ነገር ግን ባይደንና ለምክትል ፕሬዝዳንትነት አብሯቸው የሚወዳደሩት ካሚላ ሀሪስ ከፖሊስ ኃይል ወጪ ተቀንሶ የወንጀል ተግባርን ለመቀነስ ለሚሰሩ አገልግሎቶች እንዲሰጥ ለሚለው ሀሳብ ክፍት መሆናቸውን ገልጸዋል። ከዚሁ ከዩናይትድ ስቴትስ ሳንወጣ በአሜሪካ ውስጥ በሚደረገው ፕሬዚዳንታዊ ምርጫ የምርጫ ድምጽ በፖስታ ቤት በሚላክበት ወቅት የውጭ አገር ተቀናቃኞች ኢላማ ሊያደርጉት እየሞከሩ መሆናቸውን የሚያሳይ ምልክት እንዳልታየ ከፍተኛ የዩናይትድ ስቴትስ የስለላ እና የሕግ አስከባሪ ባለስልጣኖች ገልጸዋል። በፖስታ ቤት በኩል የሚላኩ የምርጫ ድምጾችን ለማሰናከል ማንኛውም አይነት የውጭ ሀገር እንቅስቃሴ መኖሩን የሚያሳይ መረጃም ሆነ የስለላ ውጤት የለም ሲሉ አንድ ከፍተኛ የዩናይትድ ስቴትስ የስለላ ክፍል ባለስልጣን ትላንት ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የምርጫውን ድምጽ በፖስታ በኩል የመላኩ ተግባር በሀገሪቱ ታሪክ ወዳልታየ አይነት የምርጫ ማጭበርበር ያመራል በማለት አጥብቀው ሲቃወሙ ቆይተዋል። በርካታ የፌዴራልና የክልላዊ ምርጫ ባለስልጣኖች ግን የፕሬዝዳንቱን አባባል አይቀበሉም። አድማጮች፣ ለሰዓቱ የያዝ ናቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ መደመጡን ይቀጥላል። በድረገጻችን ላይ እንዲሁም በሳተላይት መደመጫ ሞገዶቻችን ላይ እየተሰማን እንገኛለን። የዚህ መሰናዶ ቅጂ በፌስቡክ ገጻችን ላይ የሚቀመጣል። ወደ ቀዳሚው ጉዳይ እንሻገር። የዛሬ ሶስት ዓመት ገደማ የሐዋሳ ዩኒቨርሲቲ ሁለተኛ ዓመት ተማሪ በነበረችበት ወቅት የመሰናዷችን እንግዳ ነበረች፣ ሀና ኃይሉ አረጋውያንና ሕፃናትን በሚረዳ ተቋም ውስጥ በጎ ፍቃደኛ አገልጋይ ነበረች በወቅቱ። ዛሬ ሐና በተለያዩ መድረኮች ላይ በመገኘት ለወጣቶች አነቃቂ ትምህርቶችን የምትሰጥ የላቁ ሐሳቦችን የምታጋራ ባለሙያ ሁናለች። ከሃና ጋር በተዛማጅ ሐሳቦች ላይ ያደረግኩትን ቆይታ የጀመርኩት ከሦስት ዓመታት በፊት ያጋራችንን እቅድ በማስታወስ ነበረ። በወቅቱ ሆስፒታል ውስጥ ተጥሎ የተገኘ ልጅ ለማሳደግ ከፍተኛ ፍላጎት ነበራት። ከተመረቀች በኋላ ሕፃኑን ተረክባ ለማሳደግም ከፍተኛ ህልም ነበራት። የህልሟ የተደረሰ ልጁን ለማሳደግ እስክመረቅበት ሞክር ነበረ። በብዙ መንገድ ግን የህግ የወጣው ህግ የወጣው ፖሊሲ ላገቡና ኢንካም ላላቸው ሰዎች ስለነበረ ከሶስት ዓመት ለማቆየት ከጣሊታራይዛፍ ጋር ብዙ ሙከራ አደረግን ከዛ ግን መንግስት ህጋዊ አይደለም እና ማሳደጋችን ብሎ ለሌላ ቤተሰብ ተሰጠ ማለት ነው። እንግዲህ ከዛ ጊዜ በኋላ ደግሞ አነቃቂ ንግግሮችን በማድረግ እንዲሁም ደግሞ ወጣቶች በግል ህይወታቸው የላቁ እንዲሆኑ የሚያስችሉ ስልጠናዎችን በመስጠት ስራ ላይም ተሰማርተሻል። የግል ምክንያትሽ እስኪ ምንድን ነው? ይህንን ዘርፍ ለመቀላቀል ከስጀምር በጎ ፈቃደኛ ሆኜ ሰዎችን መርዳት ነበር አስቤ ጀምሬ ነበረው። ይህን ደግሞ ያደረኩት ሰዎችን ለመርዳት ቅንነት ወይ ደግነት ኖሮኝ አልነበረም። ከነበረብኝ ትንሽ ቻሌንጅ ነበረብኝ በልጅነቴ። ከዛ ከነበረብኝ ፈተና ለመውጣት ራሴ መደበቅ ነበረብኝ። አንድ ነገር ውስጥ ሀሳቦቼን ለመሰብሰብ እና በጎ ፈቃደኛ መሆንና መጽሐፍ ማንበብ ሀሳብን ወይም ከየትኛውም ካለንበት ችግር ልክ ሰው በሱስ እንደሚደበቀው መደበቅ እንደሚችል ተረዳሁ እና ያንን መንገድ ጀመርኩ። ግን ሳላስበው በቃ መልካም ዘር ነው በጎ ፈቃደኝነትም ማንበብም ሰዎችን ለመርዳት ማሰብም ዝር ነበረ አሁን በቅሎ ሳየው ትልቅ ነገር እየሰራሁ እንደነበር ተረዳሁኝ። በአስራ ሁለት ዓመቴ ነበር የጀመርኩት ላለፉት አስርት ዓመታት እንግዲህ አሁን ሀያ ሶስት አመቴ ነው። ለረጅም ጊዜ በጎ ፈቃደኛ በተለያየ መንገድ የተለያየ ቦታ ላይ ከጥበብ የትኛውንም ነገር ሰራ ነበረ። ያ መንገድ ይዞኝ መጣ። የሆነ ቦታ ላይ ግን በተለይ ዩኒቨርሲቲ በገባሁበት ጊዜ የሀገራችን ችግር የምግብና የእንጀራ ጉዳይ እንደዚህ አይነት ችግር እንዳሉ ነው የገባኝ። እና ሜንቶርሺፕ ከዚህ በፊትም ሌላ ሚዲያ ላይ ለመጥቀስ ሞክሬያለሁ። የእርዳታ ጥሪ ብዬ ሰዎች እኔ እንዲያግዙኝ ትልቅ ቦታ እንደርስ ብዙ ነገር አድርግ ነበረ። በልጅነቴ የአስራ ሰባት የአስራ ስድስት ዓመት ልጅ እያለሁ ትልቅ ቦታ እንደርስበትን መንገድ ፈልግ ነበረ። ያ መንገድ ያለኝን የመናገር ችሎታ በተሻለ መልኩ በጥበባዊ መንገድ ቀርጾ ከዛ ሰዎች አይምሮ ላይ በመስራት ሰዎች እንዲለወጡ ማድረግ እንደሚያስችል ገባኝ። ስለዚህ የጎደለው ህት የተራቆተው ሰውነት በተገነባ አይምሮ መስተካከል ይቻላል ብዬ አሰብኩኝና የሰው አይምሮ ላይ ኢንቨስት በማድረግ ሰውን አመለካከቱ፣ ህይወቱ፣ ኑሮውን፣ የገቢ ምንጮን ሁሉን መቀየር እንደሚቻል ገባኝ። እኔም እንደዛ ነበር ያደረኩት። ሀሳቤ ሲለወጥ ነው ህይወቴ የተለወጠው። ስለዚህ ማድረግ ያለብኝ ሰዎችን መርዳት የምፈልግ ከሆነ የእውነት የምወድ ከሆነ ለሀገሬ የሆነ ነገር ማድረግ አለብኝ ብዬ የማስብ ከሆነ ወጣቶችን አስተሳሰባቸው እንዲለወጡ ማድረግ ነው ያለብኝ ብዬ አመንኩኝ። መንቃትና ማንቃት መብቃትና ማብቃት የሚል ህይወት አማይ እንደ መምህር እንደ ጓደኛ እገዛ በማድረግ ለሰዎች መንገድ ማሳየት በጣም ትልቅ አማራጭ እና መንገድ እንደሆነ ተረዳው። ከዛ ቀንና ለሊት በተለያየ መንገድ ራእይ ላይ መስራት ቻልኩ። የተለያዩ ስልጠናዎችን ወሰድኩኝ። እነዛ ነገሮች እኔ ወደምፈልገው መንገድ አሁን ወደማየው መንገድ ወሰዱ። ትንሽ ቁጥር ጀምሮ በጣም ብዙ ወጣቶችን የተለያዩ ዩኒቨርሲቲዎች ላይ የዞርኩን ማሰልጠን ዋና ነገር የሆነ የምርም ትልቅ ሰዎች ሲናገሩ እዚህ ወጣቶች እንደ ምክር ነው የሚቀበሉ፣ ከኔ ግን እንደ ህይወት ምክር ስለሚቀበሉ እንዴት እኔ ከጠበበ አስከፍል እንደወጣው እንዴት ራሴ ላይ መስራት እንደቻል እንዴት ተጠያቂ እንደመሆን ለእድገቴም ለውድቀቴም ስነግራቸው አሳቢ ሳካፍላቸው የምር ለውጦች ማየት ጀመርኩና ያ ነገር የህይወት ስራ የሆነ በቃ በደስታ የምሰራው ነገር ሆነ። እንደዛ ነው የጀመርኩት። በቅርቡ እንግዲህ ስለ አብሮነት፣ ስለ ይቅርታና ግጭት አፍታትን ስለመሰሉ ጉዳዮች የሚያነሳሳ ስልጠና ከተለያዩ ክልሎች ለመጡ ወጣቶች መስጠትሽን ሰምቻለሁ። ይህን መሰል መርሃ ግብር ማዘጋጀት አስፈላጊ የሆነበት ምክንያት ምንድን ነው? በተለይ በአሁኑ ሰዓት በምን መልኩስ ነው ስልጠናውን የምትሰጡት? ይህን አብሮነት ውበት የሚል ሀሳብ ያነጣሁት እንዴት ነው? አንድ ሰው ካላወቀ ለሚያጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በህጉ ኃላፊነትም ግዴታ ይኖርበታል። ነገር ግን እኔ እንደግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድን ወጣት አንተ አጥፍታሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ ነው የማስበው። ስለዚህ አይቶ አቶ ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን የሚያነቃንን ሙዚቃ የሚያነቃንን ፊልም፣ ቲያትር የሚያነቃንን መጽሐፎች የምናገኘው። ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰብስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጠኛለሁ፣ ከሰላሳ የሚበልጡ ወጣቶች ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፔሪንስ ስላለኝ፣ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብሮን አብረን እንዴት ምንኖር እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰኩ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ላይ አብሮነትን የምናሳየው ግን ግላዊ ማንነታችን ግላዊ ልቀታችን ገንዛት ነው። የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰ የግል ህይወታችን ልቀት የጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነሳ እንዴት ለብዙሀን መጠቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ የያዘ ሀሳብ ነው። ለወጣቶች እያስተማርኩ ያለሁት ወደ ብዙ አካባቢ የመድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎት ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ ሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር የማቴሪያል የመንገድ የህንፃ የምናምን ስራዎች ሊሰሩ እንኳን በአንድ ክብ ቤት መጥፋት መውደም እንደሚችሉ አይተናል። ስለዚህ ምን ጋ ነው ችግሩ ያለው የቱ ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ብሰል ውጤቱ ላይ ነው ያተፎ ነው ውጤቱን ለመቀየር ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደግ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀውእና ጥሩ ምኛ ነበረ ከወጣቶቹ የሚያገኘውት አሁን የላፉ ነበር ሀሳባቸውን ብዙ በስራሽ አጋጣሚ ቀደም ብለሽ እንደጠቀስሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ? እስካሁንም በጣም አጥፊ ናቸው መጥፎ ናቸው ብለን የምናቸውን ሰዎች ቀርቤታይ፣ እውነታው እንደዛ አይደለም። ያገኘሁት እውነታ ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው እና ሶፍትዌሩ ከተቀየረ ሀርድዌሩ ላይ ችግር ይመጣል ብዬ አላቸው። እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያረጉት፣ ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጠው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫን ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች መልካም ሀሳቦችን ወጣቶች ለመትከል አለብን የሚለውን ነገር በእውነት ደጋግሜ ደጋግሜ አስምሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል የምንማረው ትምህርት እንግዲህ አብዛኞቹ ተማሪዎች ናቸው ወጣቶች እንግዲህ ከሰባ ፐርሰንት ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው ከኢለመንታሪ ከዩኒቨርሲቲ ድረስ እና የምንማረው ትምህርት መሬት የወረደ ነገር አይደለም አይጨበጥም ፕራክቲካሊ የምንሞክረው አይደለም ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማንሳት ክታት ነው። የአስተሳሰብ መቀት የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ። የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ ኔ በደንብ ትኩረት ተደርጎ እንግዲህ ከመንግስት ጋርም የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርስቲዎች ጋር ሰራለው፣ ከሀይስኮሎች ጋር ሰራለው ግን ይበልጥ ደግሞ የመንግስት አስኖር ከቶ ላይ መሰራት አለበት የሚል በደንብ አስምሮበት ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር ተሰጣው ትኩረት እንደውም ከዛው በላይ አስተሳሰብ ለውጥ ላይ መስረት ሊሰጥ ይገባል ብዬ በደንብ አድርጌ አስምሬ መናገር እፈልጋለሁ። በጣም አመሰግናለሁ። ሃና አንድ የመጨረሻ ጥያቄ አለኝ። አዲሱ የኢትዮጵያ አመት እየደረሰ ነው። ወጣቶች በአዲሱ አመት እንዲያሳድጉት የምትፈልጊው በግላቸው እንዲለማመዱት የምትመክሪው ክህሎት ወይንም ልማድ ምንድን ነው? አንደኛው ነጋችንን እናድን የሚል ሀሳብ ለወጣቶች ማስተላለፍ እፈልጋለሁ። ነጋችንን እናድን። ትላንትናችን አልፈዋል። ትላንትናችን በዛሬያችን ውስጥ አንዳት ጠብታ ለውጥ ያመጣ አይችልም። እጃችን ላይ ያለው ዛሬና ነገ ነው። ስለዚህ ትላንትናችንን በትላንትናችን አንጣላ። እኔ በትላንትናዬ አንጣላም። በትላንትናዬ ከሰዎች ጋር ትላንትና ምንም አይነት ነገር አያመጣም። እኔ ጋር ዛሬ ግን በእጃችን ላይ ያለች እና ውሳኔ መወሰን እንችላለን። የት ነው መድረስ የምንፈልገው? ምን አይነት ለውጥ ነው ማምጣት የምንፈልገው? እዛ ላይ ፎከስ ከማድረግ ውጭ ትላንትናችን ላይ ያለው ነገር ሕይወታችንን ወደፊት ከማበላሸት ውጭ ምንም አይነት ተጽዕኖ፣ ምንም አይነት እድል ይኖረዋል ብዬ አላስብም። ጥቅም የለው። ስለዚህ አንደኛው አስተሳሰባችን ላይ ብንሰራ፣ ራሳችን ላይ ኢንቨስት ብናደረግ፣ መድረሻችንን ብናቀው፣ ምክንያቱም ሰው መነሻው ላይ ሆኖ ነው መድረሻውን የሚወስነው። መንገድ ትይ ልክ እንደዛው መነሻችን ላይ ሆነን ከአምስት ዓመት በኋላ የት እየሄድኩ ነው? ከአስር ዓመት በኋላ የት እየሄድኩ ነው? ከዛ እንደዚህ አረግን፣ እንደዚህ አረግን ከዛ እያለን ራሳችንን ብንጠይቅ እጅግ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እውቀትና ህይወት መሀል ትልቅ ጋፍ ነው ያለው። እንደምናየው የምንማረውን ነገር እያደረግነው አይደለም። ስነ ዜጋና ስነ ምግባር እንማራለን ግን ምግባርም ትውልድም እያፈራን አደለም። ስለዚህ ዜጋም ምግባርም የምናፈራው ደግሞ በህይወት በጭርጥ የሚታዩ ነገሮችን ለተማሪዎች ለወጣቶች ልናሳዩ ነው። ሁላችንም ምሳሌ መሆን እንችላለን ብዬ አስባለሁ። ሀና ኃይሉ፣ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ። የመጨረሻችን እንደማይሆን አስባለሁ። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጋቢና ቪኦኤ ይቀጥላል። አብራችሁን ስሉ ናችሁ፣ እናመሰግናለን። የማኅበራዊ ትስስሮችና መስተጋበሮችን አለመገደብ የኮሮና ቫይረስ ወረርሽኝን በፍጥነት እያስፋፋ መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። በኮቪድ-19 ተይዘው የነበሩና አሁን ያገገሙ አስተያየት ሰጪዎችም አካላዊ ርቀትን አለመጠበቅ ለበሽታው እንደሚያጋልጥ ገልጸዋል። ፀሐይ ዳምጠው በኢትዮጵያ የኮቪድ-19 ወረርሽኝ ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስቴር መረጃዎች ያመላክታሉ። እስካሁን ምርመራ ከተደረገላቸው ከ794000 በላይ ሰዎች እስከ ነሐሴ 192012 ዓ.ም ም ድረስ ብቻ ከ43000 በላይ የሚሆኑት ቫይረሱ ተገኝቶባቸዋል። ከ15000 በላይ ከቫይረሱ አገግመዋል። ከ26000 በላይ የሚሆኑ ሰዎች ደግሞ አሁንም በቫይረሱ ተይዞ ያሉ ናቸው። በቫይረሱ ሕይወታቸው ያለፈው ሰዎች ቁጥር 692 የደረሰ መሆኑን የኢትዮጵያ ጤና ሚኒስቴር መረጃ ያሳያል። ዶክተር ተገኔ ረጋሳ የጤና ሚኒስቴር ኮሚኒኬሽን ዳይሬክተር ናቸው። እርሳቸው እንደገለጹት በኢትዮጵያ የኮቪድ-19 በፍጥነት መስፋፋት ምክንያት የህብረተሰቡ መዘናጋት ነው። መዘናጋት ናቸን በትኝነት ከዚህ በፊት ነበረው አሁን ላይ በተለይ አላስፈላጊ ዋጋ እያስከፈለ እንዳለ መረዳት ይቻላል። በኮሮና ቫይረስ የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ በፍጥነት እየጨመረ መጥተዋል። መያዝ ብቻ ሳይሆን በቫይረሱ የሚሞቱ ሰዎች ቁጥርም በጣም እየጨመረ ነው ያለው። በተለይ ደግሞ በጣም እያሳሰበን ነው ያለው ከዚህ በፊት ገምተው ተጓዳኝ በሽታ ያለባቸው ሰዎች በእድሜ የገፉ ሰዎች በቀላሉ በቫይረሱ ከተያዙ ህይወታቸው ያልፋል የሚል ነበረ። አሁን ላይ መረጃ የሚያሳየው ህይወታቸው ያለፈ ያለው ሰዎች ሌሎች ተጓዳኝ በሽታ የሌለባቸው በእድሜ የሚያልገፉ ጭምር በዚህ በሽታ ተይዞ ህይወታቸው እያለፈ ነው ያለ። ስለዚህ በጣም ሊያሳስብ ይገባል። በተለይ የማህበራዊ ትስስር ልምዶች ባሉበት መቀጠልና እንደተለመደው እርስ በርስ መጠያየቅ፣ በአንድ ቦታ መሰብሰብና ሌሎችም ለቫይረሱ ስርጭት መንስኤ የሆኑ ልምዶች አለመለወጣቸውን አብራርተዋል ዶክተር ተገኔም መተባበር፣ መተጋገዝ፣ አንድ ላይ መቆም ነው በዋናነት ማድረግ ያለብን። በተለይ የሚያጋልጠዋሉ ለምሳሌ የቀብር ስነ ስርዓት ጋር ተያይዞ አሁን አንዳንድ ቦታዎች ላይ መመሪያውንም ተላልፎ ብዙ ሰዎች እጅብ ብሎ ይህንን የቀብር ስነ ስርዓት መሳተፍ ይታያል። ይሄ በጣም ስህተት ነው። ከዚህ ጋር ተያይዞ ብዙ ቦታዎች ላይ ያቀድሞ ችግሮች በአንድ ሰው ምክንያት ብዙ ሰዎች ቫይረሱ እንደተያዙ መረጃዎች ያሳያሉ። ሰርግ እንደዚህ ሰዎች የሚሰባሰቡበት ማህበራዊ መስተጋብሮቻችንን ገታ ማድረግ በጣም አስፈላጊ ነው የሚሆነው። ማህበራዊ ኑሯችንን አብረን ስናስኬድ ደግሞ ጥንቃቄዎች በተሞላበት ማስክ በማድረግ ርቀት በመጠበቅ እንዲሁም ንጽህናዎቻችንን በመጠበቅ ማከናወን መቻል አለብን። እኛ እንደ ጤና ሚኒስቴር ይሄንን በተደጋጋሚ እየመከርን ነው ያለ ነው። ህብረተሰባችንም ይሄንን ተግባራዊ ማድረግ መቻል አለበት። ማህበረሰቡ በቤቱ መቆየት ብቻ ሳይሆን ይህ ጊዜ እስከሚያልፍ ድረስ ከውጭም ሰው እንዳይመጣበት መገደብ መቻል አለበት ብለዋል የኮሚኒኬሽን ዳይሬክተሩ። አርቲስት ቀልቤሳ መገርሳ በኮቪድ-19 ተይዘው ከተሻላቸው ሰዎች አንዱ ነው። በኢትዮጵያ ቫይረሱ መከሰቱን እንደሰማ እሱም ሆነ ቤተሰቦቹ ለረዥም ጊዜ ከቤት ሳይወጡ መቆየታቸውን ገልጿል። ነገር ግን የቫይረሱ ተጠቂ ከመሆን አላመለጥም። ይህ እንዴት ሊሆን እንደቻለ ይናገራል። ሌላ በሽታ ይነብሩና የቸኮራ በሽታ ነበረብኝ። ከዛ ህክምና ትከታተል ነበር እንደ ታይፎይድ እና ታይፎይድ መስሎኝ ሰውነት የሚተባበር ድጋሜ ምርመራ አረግኩኝ። እንዳለ ነሰው እንደሆንኩኝ ሲነግሩኝ ምርመራ እንዳደርግ እና ሳምፕል እንደሰጠ አጭሞቹ አበረታትኝ እዛ የነበርኩበት ምናልባት ብለው ከዛ ሄድኩኝ እና ሰጠው ከሰባው ሰዓት በኋላ ሲያሳውቁኝ ፖዚቲቭ እንደሆንኩ ነገሩ። ያኔ ደንጊት አለው እርግጥ አስራ አምስት ቀን ከዛ በላይ ከቤት ያልወጣ ሰው እንዴት ሊይዘው ይችላል? የሚለው ነገር ያኔ ነው ወደ አእምሮ የመጣው ምንድን ነው ብዬ ያው ወደ ምርመራ ገብተን እናረጋግጥ፣ እንዲህ እንዲህ ነው ማለት ስለማንችል፣ ወዲያው ቤታችን ውስጥ ያሉ ሰዎች በሙሉ እንዲመረመሩ ተደረጉ። ሲደረገ ያው ከቢሮ አካባቢ መጣ ብዬ የምለው ቤተሰብ ምንም በተለይ ሶትን አናገም ለብዙ ጊዜ ውስጥ ያ ሰው ፖዘቲቭ እንደሆነ ተነገረ። ያው ምንጩ ክታወቀ ማለት ነው ከሰው ቢሮ አካባቢ እንደመጣና እኛም ቤታችን ውስጥ ሆነን የዚህ ሰለባ መሆናችን አወቅን። ለ አስራ ስድስት ቀናት በለይቶ ማቆያ ያሳለፈው ቀልቤሳ ትንሽ መዘናጋት ብዙ ስቃይን ያስከትላል ሲል የነበረበትን ሁኔታ አብራርቷል። የአለማመኑ ጉዳይ ነው ለዚህ የሚመጣው ሆነ እኔ እንደሆነ አሁን እንግዲህ የብዙ የተለያዩ የግንዛቤ ማስመጫ ስራዎችን ሰራ ነበሩ። እንደዚህ የኮቪድ ጉዳይ እንደዛ እየሰራው እንኳን ብዙ ያው እጠነቀቃለሁ፣ እራሴን እጠብቃለሁ እንጂ ይህ ነገር እውነትም ማለን ጥያቄ ይፈጥርብኝ ነበረ። በኋላ ላይ የመጀመሪያው ሰው ሆይ ነው ያየው ራሴን ነበር። እኔ ራሴን ነው በቃ፣ መጀመሪያ ፖዘቲቭ የተባለ ሰው አየ። እንደዚህ ሰው ራሱ ላይ እስኪ ደርስ ደርስ መጠበቅ የለበትም፣ ማንኛውም ሰው መጠርጠር አለበት። ምክንያቱም በሽታው አለ በቃ አይተናል። ቫይረሱ አለ፣ መኖሩን ደግሞ ራሳችን አረጋግጠናል። ሮማን ክፍል ውስጥ ቆይቻለሁ፣ እዛ ውስጥ የታመሙ ሰዎችን አይቻለሁ። ከዛ ውጭ ባለው ደግሞ ጤናማ ምንም አይነት አለባቸው ብለ ሲማካክሪ ወይም ማያስለው ወይ ደግሞ የሆነ ሌላ የኮቪድ ምልክቶችን የማያሳዩ ሰዎችን ማጋጥመውኛል። እነዚህ ሰዎች አሁን ቫይረሱ አለባቸው መመሪያ በተደረገባቸው በተደረገላቸው ጊዜ እነዚህ ሰዎች እዛ ውስጥ አለ እሱን ማን በነበር ሰዓት ላይ እኔንም በጣም ነበር። ያም ወደ ስድስት ቀን አካባቢ ያለኦክሲጅን መቆየቱ በጣም ከባድ ነበር። የሚባለው ማንኛውም ሰው የቫይረሱ አስከፊነት ለመረዳት ቤቱ እስኪመጣ መጠበቅ የለበትም ይላል። ቀልቤሳም ራሱንና ቤተሰቦቹን ለማትረፍ ከጤና ሚኒስቴርና ማህበረሰብ ጤና ኢንስቲትዩት የሚተላለፉ መልእክቶችን ተግባራዊ ማድረጉ ግዴታ ነው ሲል ይናገራል። የማህበራዊ መስተጋብሮችን መገደብ ሌላኛው መፍትሄ ነው በማለት መልዕክቱን አስተላልፏል። አርቲስቱም የአስቸጋሪ ጊዜ ሰው ባይመጣበን ነው ምንለው፣ ወይም እኛም ወደ ሰው ባንሄድ ያጓጓል። ልክ ነው፣ እውነት ነው፣ ባህላችን ነው። ከሰው ጋር ብንበላ ደስ ይለናል። በዓል አብረን ብናከብር፣ ቡና አብረን ብንጠጣ ደስ ይለናል ግን ይሄ ደግሞ ወቅቱ ደግሞ አሳሳቢና አስቸጋሪ ስለሆነ እኛም ወደ ሰው ቤት ባንሄድ ነው ምንለው። ምክንያቱም በዚህ የተረሳ እንግዲህ አስብ ከአስር ሰው በላይ ሊሆን ይችላል እንደውም የተያዘው። እኔ ግን በቁጥር ማቀው አስር ሰው በእኔ ዙሪያ ተይዟል። እንግዲህ ይሄ ሁሉ በእንግድነት የመጣ ነው። ሰው በጣም ጥንቃቄ ማድረግ አለ። የነጌውን ማህበራዊ ሕይወታችንን ለማስቀጠል የዛሬውን ማህበራዊ መስተጋብር መገደብ ይኖርብናል ብሏል። ቀልቤሳም አስቀድመው መጠንቀቅን የመሰለ ባለመኖሩ ሕብረተሰቡ ራሱን ከኮቪድ-19 እንዲከላከልም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። የተባበሩት መንግስታት ድርጅት የኮሮና ቫይረስ ወረርሽኝ የመጪው ትውልድ ተስፋ የሆኑ ሕጻናትን አደጋ ላይ ጥሏቸዋል ሲል መንግስታትም ትምህርት ላይ የበለጠ አተኩረው እንዲሰሩ ጠይቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ስመኝ ሸቆየት አቀርበዋለች። በኮሮና ወረርሽኝ ምክንያት ከአንድ ቢሊየን በላይ የሚሆኑ ሕጻናት ከትምህርት ቤት ውጪ መሆናቸውን በአስጊ ሁኔታ ውስጥ የሚኖሩ ሕጻናት ትምህርት እንዲያገኙ ለማገዝ የተቋቋመ ዓለም አቀፍ ፈንድ ትምህርት ሊዘገይ አይገባም፣ በሚል መሪ ቃል የሚንቀሳቀሰው የተባበሩት መንግስታት ድርጅት የህፃናት ፈንድ ከነዚህ ህጻናት ውስጥ አብዛኞቹ ወደ ትምህርት ገበታቸው ላይመለሱም ይችላሉ ሲል አስጠንቅቋል። የፈንዱ ዋና ዳይሬክተር ያስሚን ሸሪፍ ከአሜሪካ ድምፅ ጋር ባደረጉት ቆይታ ትምህርት ሊዘገይ አይገባምን በመደገፍ ልጆችን ወደ ትምህርት መመለስ ይቻላል ይላሉ። ጥያቄው እንዴት ያንን ማድረግ እንደምንችል አይደለም፣ ምክንያቱም ማድረግ ከጀመርን ቆይተናል። አሁን እየተነጋገረን ባለንበት ሰዓት በችግር ውስጥ ያሉ ህጻናት ባሉበት ሁኔታም ቢሆን ትምህርት እንዲያገኙ እየረዳን ነው። ሸሪፍ ፈንዱ የተቋቋመው በተለይ በአስቸኳይ አደጋና አስጊ ሁኔታ ውስጥ ያሉ ህጻናትን ታሳቢ በማድረግ መሆኑን ይገልጻሉ። ትምህርት ሊዘገይ አይገባም የሚለው ፈንድ በዋናነት የተቋቋመው በድንገት የሚፈጠሩ አደጋዎችን፣ ተፈጥሯዊ መቅሰፍቶችን፣ እየተባባሱ የሚሄዱ ግጭቶችና ወረርሽኞችን ለመቋቋም ነው። የህጻናቱ ፈንድ የተቋቋመው እንደ ኢትዮጵያ አቆጣጠር በ2016 ዓመተ ምህረት በቱርክ ዋና ከተማ ኢስታንቡል በተካሄደው ዓለም አቀፍ የሰብአዊ ጉዳዮች ጉባኤ ላይ ነው። ከዛን ጊዜ አንስቶ በግጭቶች መሀል አጣብቅኝ ውስጥ የሚገኙ በሰው ሀገር የተሰደዱ ወይም ሀገራቸው ውስጥ ከአካባቢያቸው የተፈናቀሉና የአየር ንብረት ያጠቃቸው ህጻናት ቁጥር ሶስት ነጥብ አምስት ሚሊየን ደርሷል። እስካሁንም ምዕራብ አፍሪካ በሳህል አካባቢዎች ከሳህራ በታች ባሉ አፍሪካ ሀገራት በአፍጋኒስታን ባንግላዴሽና መካከለኛው ምስራቅ ያሉ ህጻናት በፈንዱ ተጠቃሚ ሆነዋል። እንደ ሸሪፍ ገለጻ ፈንዱ በአሁኑ ሰዓት በሰላሳ አምስት ሀገሮች የሚንቀሳቀስ ሲሆን በድንገት የተከሰተው ወረርሽኝ ግን የመንግስታቱን ድርጅትና አብረውት የሚሰሩት መንግስታዊ ያልሆኑ ተቋማት ትምህርት የሚያዳርሱበትን መንገድ እንዲለውጡ እያስገደዳቸው ነው እንደ አካል መራራቅ ያሉ አዳዲስ ህግጋትን እየተገበሩ እንደሆነና ትምህርት ቤቶች በተዘጉበት ሁኔታ ባላደጉ ሀገራት የሚገኙ ህጻናት በርቀት ትምህርት ሊያገኙ የሚችሉባቸውን ሁኔታዎች እየቀረጹ እንደሆነም ሻሪፍ ይገልጻሉ። ቴክኖሎጂ እንጠቀማለን። ሬዲዮኖችን፣ መምህራንን፣ ትምህርት ቤቶችን ተጠቅመን የጤናና ንጽህና አጠባበቅ ችግሮችን ለመፍታት እንሞክራለን። ህጻናት በቀን ማግኘት የሚገባቸውን ምግብ እንዳያጡም ምግብ እናቀርባለን። ወረርሽኙ ከመከሰቱ በፊት በዓለማችን ላይ ወደ 75 ሚሊዮን የሚጠጉ ህጻናት የትምህርት አቅርቦት እንደማያገኙ ተገምቶ ነበር። ኮቪድ-19 ባስከተለው ቀውስ ይሄ ቁጥር ማሻቀቡን ሸሪፍ ይናገራሉ። በዚህ ችግር ውስጥ ያሉ ህጻናትን ለማገዝ ትምህርት ሊዘገይ አይገባም የተሰኘው ፈንድ 310 ሚሊዮን ዶላር አስቸኳይ እርዳታ እንዲደረግለትም እየተማጸነ ነው። አብረን ስላመሸን ደስ ብሎናል። ቀሪው ምሽት የተባረከ እንዲሆን እንመኛለን። ኤልያስ አስማረ በቅንብሩ፣ ትዝታ በላቸው በአርትዖት፣ ሀብታሙ ስዩም ደግሞ መሰናደውን በመምራት አብረናችሁ አምሽተናል። የነገ ሰው ይበለን።